ዜና እያለ አዲስ አበባ እንዲህ እንዳይዘኝ እጠነቀቃለሁ። መጀመሪያ ግን ከንጽህና ጉድለት ይመስለኛል። እንደዛ ነው የምረዳው። ቤት ንሹ እና ንጽህና ራሴ መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን ነው የምረዳው፣ ነው የምጠነቀቀው። ለምሳሌ ጉንፋን ምናምን የሚዘኝ ከሆነ ሐኪም ቤት ቼክ አደርጋለሁ። ሌላም የሚያመኝ ከሆን የሚያመኝ ከሆነ ሐኪም ቤት ነው እንግዲህ ቼክ አደርጋለሁ። ድካሙ ከበደ ሳና ነው። ፋርማሲ ተማሪ ነኝ። መጀመሪያ ምንድን ነው ማድረግ አለብን? ወደ ሕክምና ከመግባታችን በፊት ያው መጀመሪያ ማስክ ማድረግ ያለብን መጀመሪያ ራሳችን ለሌላው ምንት ላለ ማድረግ ወደ ኛ ምንት እንዳይልበን ማስክ ማድረግ አለብን። ከዛ በኋላ እና ያለው እንደገና እንድንቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች አሁን ሳል ምናምን እነዚያ የሚባል ቮሚቲንግ እንደዚህ ነገር ይኖራል ነው የሚባለው። ሳል ይኖራል፣ ቮሚቲንግ እና ዳሪያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና ንትንቅ መጀመሪያ ሳል ይኖራል ያው ካድ ሊኖራል ከዛ ቀጥሎ እንደገና አንዳንድ አንድ ነገሮች ሲምፕተሞች ዳሪያምን ሊኖር ይችላል። ከቆይታ እንትን ከሁለት ከሶስት ቀን በኋላ ዳሪያ ልታይ ይችላል። ከዛ እንደዛ እያለ ሲምፕተሞቹ በዛ መለያት ይቻላል። ከዛው በዛው ነው እንትን መከታተል የምንችለው ማለት ነው። በፊት ከምታየው ለየት ያለ ነገሮች ከታየ ያን እንደገና ሰስፔክት አድርገን ወደ እንትኑ ትውል ምን ያህል መውሰድ የሚቻል ከሆኑ ትውል እንትን ማለት ማለት ነው። ስለዚህ አንድ መጀመሪያ ምንድን ነው በቅርበት የሚገኘው ጤና ጣቢያ መሆን ሄልዝ ሴንተሮችን መሄድ ነው። ሌላውን እንትን ለአላማ ጉዳት ማለት ነው። ቤት ላይ ዝም ብለን የምንቆይ ከሆነ ራሳችንን ተጎዳን፣ ሌላውንም እንጎዳለን። ሲያሲሉ ነው ከደብረ ቤት ነው አንዳንድ ድረ ገጾች ላይ እንዳየሁት ከሆነ እጅን በመፋጠር ያልበሰሉ ምግቦችን ብዙ ነገር ነገር ያነበት መስሎኝ ደግሞ እንደዚህ ንፋንት ሲስተምስ ካለ ራሱን ያ መሸፋፈን እና ብቻ ቶሎ ደግሞ ጤና ጣቢያ ሄዶ መታከም መቻል አለብን እና ያው እንደሚያስነጥስ ሲዘር ያለ ደግሞ ካለ በአካባቢያቸው ሞቻ ሄዶ ማሳክም የምንችልበት ሁኔታ እሺ፣ ስሜ ዮናታን አንበሴ ይባላል። ማረው በጎንደር ዩኒቨርሲቲ ነው የሶስተኛ አመት የሜዲካል ላቦራቶሪ ተማሪ ነው። እስከምናውቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጅበት እንደሆነ ባላውቅም በግቢያችን ግን እንዲ የተለያዩ ትምህርቶችን ለመስጠት አሁን አስበናል። እናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሀሳቦችን ለማንሳት እየሞከረን ያለ ነው። አዎ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ ብንችል፣ ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን በቆሸሸ እጃችን በአብዛኛው ጊዜ አለመነካካት። ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽን ኮምፕሊኬሽንሶች ሊኖር ስለሚችሉ እነዚያን ነገሮች ለማስቀረትም እነዚህን ጥንቃቄዎች ብንወስድ የተሻለ ነው። ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝም እጆችዎን ይታጠቡ። ውሃና ሳሙና አጠገብዎ የሉም? እጆ ሲቀፎት በአልኮሆል ያብዙት፣ በአረቄም ቢሆን በካቲካላም ቢሆን። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አያቅርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ፣ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ፣ ቤተሰብዎን፣ ጓደኞችዎን፣ ማንም በአካባቢዎ ያለን ሰው ጆሮዎችንና ሕሊናውን ያንቁ። የጤና መረጃዎችን ከባለስልጣናቱና ከታመኑ ምንጮች ብቻ ይከታተሉ ይከተሉ። ኮሮና ቫይረስን አንተ ማቆም ትችላል። ኮሮና ቫይረስን አንቺ ማቆም ትችላለሽ።